ሰላም ጠናስጥልን፣ የተወደዳችሁ የዓለም አቀፉ የአድቬንቲስት ሬዲዮ አድማጮች እንደምን ሰንብታችኋል? እግዚአብሔር አምላክን እጅግ አርገን እናመሰግናለን። ዛሬም ደግሞ በተለመደው ሰዓት የመጽሐፍ ቅዱስ የጥናት ክፍለ ጊዜን ይዘንላችሁ ቀርበናል። ዛሬ እንግዲህ በዚህ ኳርተር ከምናጠናው ትምህርት የጠቅላላ ርዕስ የእግዚአብሔር ፍቅርና ፍትህ በሚል ሲሆን ዛሬ ስድስተኛውን ትምህርት እግዚአብሔር ፍትህን ይወዳል በሚል ርዕስ አብረን እናጠናለን። እንግዲህ ለዛሬ የሚሆነውን የዋና ጥቅስ ወይም የሳምንቱ መሪ ጥቅስ አነብና በመቀጠል ጥናታችንን አብረን እናካሂዳለን። ዛሬ የዛሬው ዋና ጥቅስ ከኤርምያስ ምዕራፍ 9 ቁጥር 24 ላይ የተወሰደ ነው። እንደዚህ ይነበባል። ነገር ግን የሚመካ ነገር ግን የሚመካው ምሕረትና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅና በማስተዋሉ በዚህ ይመካ ደስ የሚያሰኘኝ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ኤርምያስ ምዕራፍ 9 ቁጥር 24። እንጸልይ። ቅዱስና ቸር እሩሩና ፈቃሪ ሆንክ የሰማይ አባት እኔና በተለያየ ስፍራ ሆነው ይህን ደግሞ የሚሰሙ አድማጮቻችን በተለያየ የመገናኛ መሳሪያ ይህንን የእግዚአብሔርን ቃል ደግሞ አብረውን የሚያጠኑትን ሁሉ በያሉበት በተለየ ሁኔታ እንድትባርካቸው እንጸልያለን። የሰማይ አባትና መድኃኒት ሆይ አንተ ፍትህን የምትወድ በአንተ ዘንድ ሁል ጊዜ ቅን የሆነ ጽድቅ የሆነ ፍትህ ደግሞ ስለሚገኝ ወደ አንተ መቅረብ እንድንችል በተለየ ሁኔታ እርዳን። ይህንን ድንቅ የሆነ ጸባይህና ባህርይህን ደግሞ ስናጠና ሳለ ማስተዋልና ጥበብ ስጠን በክርስቶስ ኢየሱስ ስም አሜን። እንግዲህ አድማጮቻችን ቀደም ሲል እንደገለጽኩት እግዚአብሔር ፍትህ ይወዳል በሚል ከኔ ጋራ የመጽሐፍ ቅዱስ ጥናታችንን እንቀጥላለን። እንግዲህ ጥንታዊ የቅርብ ምስራቅ አገሮች ወይም እነዚህ አህዛቦች የተለያዩ አማልክቶች ነበሯቸውና ለእነዚህ አማልክቶቻቸው መስዋዕትን ይሰው ነበረ እና በጣም በሚያስገርም ሁኔታ አሰቃቂ የሆነ መስዋዕት ይሰው ነበረ። ያም ሆኖ ግን ያም ሆኖ ግን እነዚህ አማልክቶች እና የዛ የአማልክት ስርዓት ፍታዊ አልነበረም እና ሁል ጊዜ በፍትህ ማጣት ይጨነቁ ነበረ። አሰቃቂ የሆነ ህፃኖቻቸውን ህፃኖቶቻቸውን እስከ መሰዋት ድረስ የሚያደርስ ስርዓት ቢፈጽሙም ይህ የአረመኔ ስርዓት ምንም ፍታዊ እንዳልሆነ እንመለከታለን። ስለዚህ እግዚአብሔር ይህንን ያሳስባቸዋል። እግዚአብሔር ላልሆኑ አጋንንት የሚያደርጉትን አምልኮና ስርዓት ትተው እውነተኛና ቅን ፈራጅ ወደ ሆነው ትክክለኛው አምላክ እንዲመለሱ እግዚአብሔር ጥሪ እያደረገላቸው እንዳለ እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 20ና 21 ላይ እንደዚህ ይላል፣ አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሆን እላለሁ። አጋንንት ጋራ ከአጋንንት ጋራ ማኅበርተኞች አትሁኑ፣ እንድትሆኑ አልወድም። የጌታ ጽዋና የአጋንንት ጽዋ ልትጠጡ አትችሉም ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም፣ እያለ ከዚህ አይነት ጥንታዊ ከሆነ አጋንንታዊ ስርዓት ወጥተው ፍትሐዊ ወደ ሆነና ወደ እግዚአብሔር እንዲመለሱ ጥሪ ሲያቀርብላቸው እንመለከታለን። ስለዚህ እግዚአብሔር ፍትሐዊ ነው። መጽሐፍ ቅዱስ ይሄንን ያረጋግጥልናል። እንደውም ደግሞ ፍቅርና ፍትህ በአንድንዳ በአንድነት ያሉት አምላክ መሆኑን የምናነባቸው ጥቅሶች እያንዳንዳቸው ይህንን ይናገራሉ። እንግዲህ በቃሉ ውስጥ ፍቅርና ፍትህ ተጓዳኝ ናቸው። እውነተኛ ፍቅር ፍትህን ይሻል። እውነተኛ ፍትህም የሚኖረው በፍቅር ውስጥ ብቻ ነው። እነዚህ ሁለቱ ጽንሰ ሐሳቦች የማይነጣጠሉ እንደሆኑ ማሰብ ይኖርብናል። ምክንያቱም ፍቅርና ፍትህ በሰዎች ዘንድ እጅጉን የተዛባ ነው። ይህንን እውነተኛ ፍቅርና ፍትህ የምናገኘው ደግሞ ከእግዚአብሔር ዘንድ ብቻ መሆኑን መጽሐፍ ቅዱሳችን ያረጋግጠልናል። በመዝሙረ ዳዊት ምዕራፍ 33 ቁጥር አምስት ላይ ጽድቅና ፍርድን ይወዳል የእግዚአብሔር ቸርነት ምድርን ትሞላለች ይለናልና በባህሪው እግዚአብሔር ፍታዊ ነው። እንደገና ደግሞ ጻዲቅ አምላክ ነው። ይህ በመሆኑ ምክንያት ሁል ጊዜ እግዚአብሔር ፍቅርንና ፍትህን እንደሚወድ የእግዚአብሔር ቃል በጥሩ ሁኔታ ያረጋግጥልናል። በኢሳይያስ ምዕራፍ 61 ላይም ይህንኑ የሚያጠናክር ጥቅስ እናነባለን። ኢሳያስ ምዕራፍ 61 ቁጥር 8 እኔ እግዚአብሔር ፍርድን የምወድ ስርቆትንና በደልን የምጠላ ነኝ፣ ፍዳቸውንም በእውነት እሰጣለሁ፣ ከእነርሱም ጋራ የዘላለም ቃል ኪዳን አደርጋለሁ ይላልና እግዚአብሔር በቃ ራሱን ሲገልጽ ምንድን ነው የሚለው? እኔ እግዚአብሔር ፍርድን የምወድ ነኝ ነው የሚለው። ፍርድን የምወድ ነኝ። ስለዚህ ስርቆትን ወይም ማታለልን፣ በደልን እጠላለሁኝ ነው የሚለው እና እንግዲህ ከእግዚአብሔር ጋር አብረን ለመኖር እና አብረን ለመሄድ እሱን ለማምለክ እና ደግሞ ከእሱ ጋር ለመረማመድ የምንችለው ሁል ጊዜ እሱ ፍቅርና ፍትህ ከውስጡ የሚመነጭ እውነተኛ አምላክ መሆኑን ስናውቅ ብቻ ነው። በመታሰቢያ ጥቅሳችን ላይ በኤርምያስ ምዕራፍ 9 ቁጥር 24 ላይ ቀደም ሲል እንዳነበብነው ነገር ግን የሚመካ ምሕረትንና ፍርድን ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅና በማስተዋል በዚህ ይመካ እና ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር፣ ይለናል ስለዚህ የምንመካው በእሱ ብቻ እንዲሆን የምንታመናውን በእሱ ብቻ እንዲሆን ምክንያቱም እሱ ፍርድንና ጽድቅን በምድር ላይ የሚያደርግ እውነተኛ አምላክ እሱ ብቻ መሆኑን በማወቅ እንድንመካ ያስፈልጋል። ወንድሞቼና እህቶቼ በዚህ ዓለም ላይ በምንኖርበት ጊዜ ከፍተኛ የሆነ የፍትህ መዛባት እናያለን፣ በየቀኑ በየሰዓቱ። እንደገና ደግሞ እውነተኛ ፍቅር የሚሰጠን ምንም ሰውም ወይም ደግሞ ተቋምም አናገኝም። ነገር ግን ሁል ጊዜ እግዚአብሔር ፍትህና ፍቅርን ትክክለኛ ፍትህና ፍቅርን እንደሚሰጥ መጽሐፍ ቅዱሳችን ይህንን ያስተምረናል። በመዝሙረ ዳዊት 85 ቁጥር 10 ላይ ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ ይላል። ይሄ የሚያስደንቅ ነገር ነው። በእውነቱ ከሆነ የሚያስደንቀው ምንድን ነው? ፍትህ ስንል ሁል ጊዜ መፍረድ፣ እንደገና ደግሞ ቅጣት መስጠት እና መጨከን ይመስላል። ግን በእግዚአብሔር ዘንድ እውነተኛ ፍትህን የሚሰጠን እግዚአብሔር ለምንድን ነው? ጽድቅ ጻዲቅ ስለሆነ ነው እና እውነተኛ ስለሆነ መሐሪ ስለሆነ ነው። ብዙ ጊዜ አሁን ብዙ ምሳሌዎችን መናገር እንችላለን። ለምሳሌ ያህል በኖ ዘመን እግዚአብሔር ፍርድ ፈረደና ጥቂት ሰዎችን ሲያድን የተቀረውን ዓለም እንዳጠፋ መጽሐፍ ቅዱሳችን ይነግረናልና ና ይህንም በምናስብበት ጊዜ እንዴ በቃ ጨካኝ ነው እግዚአብሔር ምድርን በውሃ ጥፋት አጠፋት ብለን ፍርድ ብቻ ፍርዱን ብቻ እንድናይ ያደርገናል። ግን ምህረቱንም አለ፣ በተጓዳይ ምህረቱ አለ ለሚያምኑበት እሱን ለተጠጉት መርከብ እንዲያዘጋጁ አድርጎ ከዛ ጥፋት ውሃ እንዲድኑ ምህረት እንዳደረገ በተጓዳኝ እንመለከታለን ማለት ነው፣ እና ፍርድ በሚሆንበት ጊዜ ወይም ቅጣት በሚሆንበት ጊዜ ሁል ጊዜ እግዚአብሔር አብሮ ምህረት የምህረት ደጅ ከፍቶ ነው እንጂ የምህረት ደጁን ባለመቀበልና ወደዛ ምህረት ባለመምጣት ነው ሰዎች ጥፋት የሚደርስባቸው። ስለዚህ እግዚአብሔር ኃጢአትን እና ክፋትን እንዲቆም እንዳይቀጥል እርምጃ ይወስዳል። የዛን ጊዜ ይሄ ትክክለኛ ፍርዱ ነው። ምክንያቱም ኃጢአት መጨረሻ ሄዶ ሄዶ ሄዶ ሰዎችን ማጥፋት ነው ውጤቱ። ስለዚህ እግዚአብሔር ሰዎች እንዳይጠፉበት ፍትህ ወይም ፍርድን ማድረግ ይኖርበታል። ይህንን የሚያደርግበት ምክንያት ስለ ጽድቅ ነው፣ ሰዎች እንዳይጠፉ ነው። ይህንን ጥፋት ደግሞ አውቀው ወደ እሱ ለተሸሸጉት ደግሞ በዛው በቃ ፍርድ ባደረገበት ሰዓት ምሕረት ከጎኑ አብሮ እንደሚሄድ መጽሐፍ ቅዱሳችን ይነግረናል። ወረድ ብለን ይህንን ጥቅስ ከመዝሙረ ዳዊት 89 ቁጥር 14 ጋር ስንመለከተው የዙፋንህ መሰረት ጽድቅና ፍርድ ነው፣ ምሕረትህ እውነት በፊትህም ይሄዳል። ምሕረትና እውነት በፊትህም ይሄዳል። እንደገና እንበዋለሁ መዝሙረ ዳዊት ዘጠና መዝሙረ ዳዊት 89 ቁጥር 14 የዙፋንህ መሠረት ጽድቅና ፍርድ ነው፣ ምሕረትና እውነት በፊትህ ይሄዳሉ። ምዕረትና እውነት በፊትህ ይሄዳሉ። እነዚህ እርስ በርሳቸው ተጓዳኝና የማይነጣጠሉ ሆነው አብረው የሚሄዱ መሆናቸውን በእግዚአብሔር ጸባይና ባህሪ ውስጥ ይሄ መሆኑን ማወቅና ይህንን አጥንተን መገንዘብ ይኖርብናል። ይህን ክፍል ሳጠቃልል በሚኪያስ ምዕራፍ ስድስት ቁጥር ስምንት ላይ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክህ ጋራም በትሕትና ትሄድ ዘንድ አይደለምን? ብሎ ይጠይቀናል ወንድሞቼና እህቶቼ ከእግዚአብሔር ጋር አብረን እንድንሄድ ይፈልጋል እና ከሱ ጋር ከሆን ፍርድ ወይም ደግሞ በፍትህን ሲያደርግ እግዚአብሔር የሚመጣው ቁጣና ጥፋት ሳይሆን የሚደርሰን ምሕረትና ፍቅሩ እንደሚደርሰን መጽሐፍ ቅዱሳችን ይነግረናል። ከዚህ ከመጨረሻው ጥቅስ ከሚክያስ ምዕራፍ ስድስት ቁጥር ስምንት የምንማረው ሌላው ትልቁ ነገር እግዚአብሔር የፍቅርና የፍትህ አምላክ ሆኖ ሳለ እኔና ደግሞ እናንተም እንደሱ እንድንሆን እየጠየቀን ነው ያለውና እና ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ልክ እንደሱ ፍርድን ታደርግ ዘንድ፣ ምህረትን ትወድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? ወንድሞቼ ና እህቶቼ እኛም ልክ እንደ እግዚአብሔር ፍርድን ስናደርግ ምህረትንም አብረን ከጎኑ ጎን ለጎን አብረን ማስኬድ እንድንችል እግዚአብሔር ይርዳል። ጤናስጥልና፣ አድማጮቻችን አሁን እየተላለፈ ያለው ይህ የአድቬንቲስት ዓለም አቀፍ ሬዲዮ ነው። የመጽሐፍ ቅዱስ ጥናት ክፍለ ጊዜያችን ላይ እንገኛለን እና ቀደም ሲል ጥናታችንን ጀምረናል። ዘግታችሁ ይህንን ሬዲዮ የከፈታችሁ ካላችሁ የመጽሐፍ ቅዱስ ጥናት ነው የምናጠናው። የምናጠናበት ርዕስ ደግሞ እግዚአብሔር ፍትህን ይወዳል በሚል ርዕስ ነው። እንግዲህ ጥናታችንን ስንቀጥል አሁን ደግሞ እግዚአብሔር ፍጹም መልካምና ጻድቅ ነው በሚል ጥናታችንን እንቀጥላለን። እግዚአብሔር ፍጹም መልካምና ጻድቅ ነው። በዚህ ክፍል ውስጥ እግዚአብሔር አምላክ እኔ ፍታዊ ነኝ፣ እኔ አፍቃሪ ነኝ፣ እኔ መሐሪ ነኝ ብቻ ሳይሆን የሚለው ይህንን መሐሪነቱን እና ፍትሐዊነቱን አፍቃሪነቱን በተግባር የሚገልጽ መሆኑን ይሄ ክፍል ይነግረናል። ለዋቢ እንዲሆነን ዘዳግ ምዕራፍ 32 ቁጥር አራትን እናነባለን። እንደዚህ ይላል፣ እርሱ አምላክ ነው፣ ሥራውም ፍጹም ነው፣ መንገዱም ሁሉ የቀና ነው፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው። አያችሁ። እግዚአብሔር እኔ እንደዚህ ነኝ ብቻ ሳይሆን መሆኑን ደግሞ በደንብ እያረጋገጠ ወይም ደግሞ በተግባር እየገለጸ የሚያሳይ አምላክ ነው። ለዚህ ማጠናከሪያችን በመዝሙረ ዳዊት ምዕራፍ 92 ቁጥር 15 ላይ አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱ ዘንድ አመፅ የለም ይላል እና አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ በእርሱ ዘንድ አመፅ አመፅ የለም ይለናል። ስለዚህ እግዚአብሔር የሚሰራቸው ስራዎች፣ ተግባሮቹ ሁሉ አንድ ነገር ይነግሩናል። ምን ይነግሩናል? እርሱ እውነተኛ እንደሆነ ያረጋግጣሉ። በሶፎንያስ መጽሐፍ ላይ ምዕራፍ 3 ቁጥር አምስት ላይ እግዚአብሔር በውስጧ ጻድቅ ነው ክፋትን አያደርግም ፍርዱን በየማለዳው ወደ ብርሃን ያመጣል ሳይወጣውም፣ ፍርዱን በማለዳ ወደ ብርሃን ያመጣል ሳያወጣውም አይቀርም። አመፃው ግን እረፍትን አያውቅም ይላል እና አመፀኛው አመፀኞች ግን እረፍትን አያውቁም ይላል እና እግዚአብሔር ዝም ብሎ በመናገር ወይም ደግሞ እኔ ፍታዊ ነኝ ጻዲቅ ነኝ በማለት ሳይሆን እግዚአብሔር ፍርድን በማለዳ ወደ ብርሃን ያወጣል ሳያወጣውም አይቀርም። እና ሁል ጊዜ ከእግዚአብሔር ዘንድ ፍትሕና ፍርድ የዘገየ ይመስለናል። ብዙ ጊዜ እግዚአብሔር ለምንድን ነው የማትፈርድልን? ለምንድን ነው ዝም ያልከን? ያን ብዙ ጊዜ እናማራለን። ነገር ግን እግዚአብሔር ጊዜ አለው፣ የራሱ ጊዜ አለው ያንን ፍትህና ፍፍርድ ወደ ብርሃን የሚያወጣበት ጊዜ እንዳለ መጽሐፍ ቅዱሳችን ይነግረናል። ስለዚህ እግዚአብሔር ይህንን የሚያደርግበት ምክንያት ምንድን ነው? ከዚህ ጥናታችን ላይ እንደምንመለከተው ፍትህም ምህረትም የሚደረግበት ጊዜ አለ። ለምንድን ነው ይህንን ጊዜ ወስኖ የሚያደርገው? ያለ ጊዜው የሆነ ነገር እንደማይበጅ ወይም ደግሞ ገጣሚ እንደማይሆን ያውቃል እና ትክክለኛውን ጊዜና ትክክለኛውን ሁኔታ ጠብቆ በዛች በትክክለኛዋ ሰዓት ፍትህንና ምህረቱን እግዚአብሔር እንደሚያመጣ መጽሐፍ ቅዱሳችን ይነግረናል። መዝሙረ ዳዊት ምዕራፍ 9 ቁጥር 7 እግዚአብሔር ግን ለዘላለም ይኖራል ዙፋኑም ለመፍረድ የተዘጋጁ ናቸው ይለናል። እንደገና በጣም የሚያጠናክርልን ደግሞ መዝሙረ ዳዊት 145 ቁጥር 14 ነው። እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻዲቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋል፣ የወደቁትንም ያነሳል። የጊዜ ጉዳይ ነው እንጂ እግዚአብሔር የተፍገመገሙትን ያነሳቸዋል፣ የወደቁትን ደግሞ በቃ እንደገና ሕይወት ሰጥቶ የሚያቆም አምላክ ነው እና ይላል በዚሁ በመዝሙረ ዳዊት 45 ቁጥር 15 ላይ የሁሉ አይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው በጊዜው ትሰጣቸዋለህ። ምግባቸውን በጊዜው በጊዜው በትክክለኛው ጊዜ እግዚአብሔር እንደሚሰጥ ይናገራል። አንተ እጅህን ትከፍታለህ፣ ሕይወት ላላቸው ሁሉ መልካምነትህን ታጠግባለህ ይላል። እግዚአብሔር የተመሰገነ ይሁን። ወንድሞቼ እናቶቼ በዚህ ምድር ላይ እየኖርን ያለን የእግዚአብሔር ሰዎች የእግዚአብሔርን እጅ ሁል ጊዜ እናያለን። በየጊዜው በሚያስፈልገን ሰዓት እጁን እንደሚዘረጋለን መጽሐፍ ቅዱሳችን ይነግረናል። ስለዚህ ትክክለኛና ጻዲቅ የሆነ መሀሪና ቸር ሁሉን ነገር በጊዜው የሚሰጥ አምላክ መሆኑን መጽሐፍ ቅዱሳችን ይነግረናል። ስለዚህ ነው መጽሐፍ ቅዱሳችን እሱ ጻዲቅና እውነተኛ ዳኛ መሆኑን የሚነግረን በመዝሙረ ዳዊት ምዕራፍ 7 ቁጥር 11 ላይ እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁል ጊዜም አይቆጣም ብሎ ይነግረናል። በመዝሙረ ዳዊት ምዕራፍ 5 ቁጥር 4 ደግሞ አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም ይላል። እና ብዙ ጊዜ ክፎች እግዚአብሔር ሁሉን ነገር የዘነጋና የተወ ይመስላቸውና እነሱ ሁሉን እንደተቆጣጠሩት ደግሞ ይሰማቸዋል። ነገር ግን እግዚአብሔር ከነሱ ጋር አያድርም እና የጊዜ ጉዳይ ነው እንጂ እግዚአብሔር ይህንን አይነት አካሄድን እንደሚገታ መጽሐፍ ቅዱሳችን ይነግረናል። አድማጮቻችን ይህ እየተላለፈላችሁ ያለው ከዓለም አቀፉ የአድቬንቲስት ሬዲዮ ነው። ይህ የመጽሐፍ ቅዱስ ጥናት ጊዜያችን ነው። ዛሬ ደግሞ እግዚአብሔር ፍትህን ይወዳል በሚል ርዕስ ከኔ ጋራ የእግዚአብሔር ፍትህና ፍቅርን በሚመለከት ጥናት እያደረግን ነው። አሁንም ጥናታችንን እንቀጥላለን። ጥናታችንን ስንቀጥል የማይለወጠው የእግዚአብሔር ባህሪ በሚል ደግሞ ርዕስ ስር ደግሞ ጥናታችንን እንቀጥላለን። ሚልኪያስ ምዕራፍ 3 ቁጥር 16 እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁምን ይላል። እንደገና አነባዋለሁ። ሚልኪያስ ምዕራፍ 3 ቁጥር 16 እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁምን ይላል። እግዚአብሔር አምላክ አልለወጥም ይላል፣ አልለወጥም ይላል ግን እሺ፣ ሁል ጊዜ የማይለወጥ አምላክ ከሆነ ለምን ሁል ጊዜ የእግዚአብሔር ሰዎች እኛ መልካሙን ነገር ለምን አናገኝም፣ ወይም ሁል ጊዜ ጥሩ ለምን አይሆንልንም ብለን እንጠይቃለን። ነገር ግን በዚህ በጥቅሱ ሁለተኛ ክፍል ውስጥ እንደምንመለከተው እኔ አልለወጥም አለ እግዚአብሔር፣ እናንተ ግን የጠፋችሁ ናችሁ ይላል እና እኛንን ከፊቱ የጠፋ ነው እኛንን ለክፉ የተጋለጥ ነው እንጂ ወደ እሱ በመጣን ጊዜ ሁል ጊዜ ፍቅር ሁል ጊዜ ምህረት ከሱ ዘንድ እንደሆነ ጥቅሱ ይነግረናል። ወረድ ብለን እንደውም በቁጥር ሰባት ላይ ስንመለከት ሚልኪያስ ምዕራፍ 3 ቁጥር ሰባት ከአባቶቻችሁ ዘንድ ጀምሮ ከስርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እግዚአብሔር ሁል ጊዜ በስፍራው ነው ያለው፣ ጸባዩ የማይለወጥ፣ ባህሪው የማይለወጥ አምላክ ነው። ስለዚህ እኛንን ሁኔታዎች በሕይወታችን እንዲለዋወጡ የምናደርገው ወደ እሱ ስንቀርብ ባህሪው መልካሙ ፍቅሩን እናገኛለን። ከእሱ ስንርቅ ደግሞ ክፉ ነገርና የጠላት ወጥመድ ውስጥ እንገባለን። ስለዚህ እግዚአብሔር ግን የማይለወጥ አምላክ መሆኑን በዚህ ማወቅ ይኖርብናል። ያዕቆብም በያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ እንደዛ ነው በጎ ስጦታ እንደዛ ነው የሚለው በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው መለዋወጥ በእርሱ ዘንድ ከሌለው መዟዟርም የተደረገ ጥላ በእርሱ ዘንድ ከሌለው ከብርሃን አባት ይወርዳሉ ይላል። በጎ ፍጹም በረከት ሁሉ ከማይለዋወጠው አምላክ ዘንድ እንደሚመጡ ይሄ ጥቅስ ይነግረናል። እና ያዕቆብ የሚያውጀው ይሄንን፣ ያዕቆብ የሚናገረው ይሄ ነው ሁል ጊዜ ፍቅሩ የተሟላን ምላሽ የሚሰጥ አምላክ መሆኑን ያዕቆብ ይነግረናል። በአንደኛ ጢሞቴዎስ ላይም፣ በይቅርታ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይም ባናም ነው፣ እሱ የታመነ ሆኖ ይኖራል ራሱን ሊክድ አይችልምና። ምንም እኛን እንጂ የምንጎዳው እግዚአብሔር ከጸባዩና ከባህሪው ምንም አይነት ለውጥ እንደማያመጣ ነው ጳውሎስ የሚናገረው። ሌላ ጳውሎስ ለቲቶ በጻፈው መልእክቱም በምዕራፍ 1 1 ና 2 ላይ ስለዚህም ህይወት የማይዋሽ እግዚአብሔር ከዘላለም ዘመን በፊት ተስፋ ሰጧል። የሰጠውን ተስፋ ደግሞ ይፈጽማል እና የማይለዋወጥ አምላክ የማይለዋወጥ ጌታ ተስፋ ሰጥቷል። ይህንንም ደግሞ እንደሚፈጽም ይነግረናል። ወደ ኅብራውያን ምዕራፍ 6 ቁጥር 18ና 19 ላይ ስንሄድ፣ ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆነልን ዘንድ በመሐላ በመካከል ገባ ይላል። በመሐላ በመካከል ገባ። ይህንን ክፍል በምናጠቃልልበት ጊዜ እንግዲህ ራሱን ሊክድ የማይችል ይላል። እኛ ብንክደው ወይም እኛ ብንለወጥ እሱ በምንም አይነት አይለወጥም። ተስፋው ጽኑ ነው ይለናል። ተስፋው የእግዚአብሔር ተስፋ ጽኑ ነው። በሦስተኛ ደረጃ እሱ ደግሞ የታመነ አምላክ ነው። እግዚአብሔር የተመሰገነ ይሁን እና የማይለወጥ የታመነ አምላክ ነው እና ወደፊት አስተማማኝ ተስፋ አለን። ምክንያቱም ኢየሱስ ክርስቶስ ትናንትና ዛሬ ከዘላለም እስከ ዘላለም ያው ነው ይላል ኅብራውያን ምዕራፍ 13 ቁጥር 8 ላይ። ስለዚህ መልካምነቱ የማይለወጠውን አምላክ በኢየሱስ ክርስቶስ አማካኝነት እንመለከታለን። ይሄ በጣም ልባችን ውስጥ ጨርሶ እንዲገባ ወይም ደግሞ ጨርሶ ይሄ እንዲስተዋለን የሚያደርገው የጌታችን የኢየሱስ ክርስቶስ ሥጋ ለብሶ ወደዚህ ምድር መምጣት እንደኛ ደግሞ ተጎሳቅሎ በዚህ ምድር ላይ መኖር በመጨረሻ ምንም ኃጢአት ሳይሰራ እንዲፈረድበት መሆን ከዛ በኋላ በመስቀል ላይ የሁላችንንም በደልና ኃጢአት ተሸክሞ መሞቱ ይሄ እርግጠኛ የሆነ የማይለወጥ የእግዚአብሔር ፍቅር ከኛ ጋር መሆኑን ያሳያል ማለት ነው። ወንድሞቼ ና ያቶቼ አይኖቻችንን አንስተን በመስቀል ላይ ወደ ተገለጸው ወደ ጌታችን ወደ ኢየሱስ ክርስቶስ ፍቅር ማቅናትና መመልከት እንድንችል እግዚአብሔር ይርዳል። የመጨረሻውን ጥቅስ አንብቤ የዛሬውን የመጽሐፍ ቅዱስ ጥናት በዚሁ እናጠቃልላለን በአንደኛ ራዕይ ዮሐንስ ምዕራፍ 15 ቁጥር 1ና ቁጥር 3 እና 4 ራ ዮሐንስ ምዕራፍ 15 ከ3 እስከ አራት ሁሉን የሚገዛ ጌታ አምላክ ሆይ ሥራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ሥራ ስለ ተገለጸ አሕዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ እያሉ የእግዚአብሔር ባሮች የሙሴንና የሙሴን ቅኔና የበጉን ቅኔ ይዘምራሉ። አሜን። ወንድሞቼና እህቶቼ፣ በመጨረሻ ሰማይ ስንደርስ ከቅዱሳን ጋር ሆነን በብርጭቆ ባሕር ላይ የወርቅ በገናችንን ይዘን ይህንን የሙሴንና የበጉን መዝሙር እንዘምራለን። ይህ መዝሙር የሚያረጋግጠው እግዚአብሔር ቅን ፈራጅ፣ ሥራው ፍጹም እንደሆነና ድንቅ እንደሆነ እና ፍትሁ ደግሞ ትክክል እንደሆነ የምንመሰክርበት መዝሙር ነው። ይህንም መዝሙር አብረን መዘመር እንድንችል እግዚአብሔር እያንዳንዳችንን ይርዳል። የተከበራችሁ አድማጮቻችን፣ ዛሬ እንግዲህ በወፍ በረር የመጽሐፍ ቅዱስ ጥናት አብረን ተመልክተናል። የሳምንቱን የመጽሐፍ ቅዱስ ጥናት በሚቀጥለው ሳምንት ከሌሎች ተወያዮች ጋር ሆኜ ይህንን ጥናት ደግሞ እንደገና ይዤላችሁ እቀርባለሁኝ። እስከዛው ድረስ የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር እንዲሆን ጸሎቴና ምኞቴ ነው። እግዚአብሔር ይባርካችሁ። ደህና ሁኑ።